ዛሬ የማካፍላችሁ መልእክት በሉቃስ ወንጌል ምዕራፍ 6 ላይ ከቁጥር 46 እስከ 49 ላይ የተመሰረተ ነው። ሰሞኑን የሉቃስ ወንጌልን ሳነብ በጣም ልቤን የነካኝ ክፍል ነው እና ይሄንን አካፍላችኋለሁ። የሉቃስ ወንጌል ምዕራፍ 6 ከቁጥር 12 ጀምሮ የተራራውን ስብከት ያጠቃለለ ክፍል ነው። ምናልባት ታውቃላችሁ፣ ማቴዎስ ወንጌል ምዕራፍ አምስት እስከ ማቴዎስ ወንጌል ምዕራፍ 7 መጨረሻ በሶስት ምዕራፍ ውስጥ ያሉት የተራራው ስብከት ተብሎ የሚታወቀው እዚህ ሉቃስ ወንጌል ላይ ምዕራፍ 6 ከቁጥር 12 ጀምሮ እስከ ቁጥር 49 በጣም ጭንቅንቅ ማለት ኢንቴንሲቭ በሆነ መልክ ዋና ዋና ሀሳቦቹን ይዞ ተቀምጦ ነው የምናየው። ስለዚህ የተራራው ስብከት ማቴዎስ አምስት እስከ ሰባት እና ሉቃስ ስድስት ላይ ነው ያለው ማለት ነው እና በጣም የሚገርም ስብከት ነው። ይሄ የተራራው ስብከት የሚገርም የሆነበት ምክንያቱ እጅግ ታላቅ አስደናቂ የሆኑ መሰረታዊ የክርስትና እምነት አስተምህሮች ስላሉበት ነው። ታዲያ በሁለቱም ክፍል ላይ በአጠር አድርጌ ነው የምናገረው መደምደሚያዎቹ አሁን የሁለቱም ማቴዎስ ወንጌል ምዕራፍ 7 ላይ ስትመጡ የመጨረሻዎቹ ቃሎች ከቁጥር 27 ጀምሮና ሉቃስ ወንጌል ምዕራፍ 6 ላይ ከቁጥር 46 ጀምሮ እስከ 49 ያሉት ቃሎች አንድ አይነት ቃሎች ናቸው። ማለት መደምደሚያው አንድ አይነት ሀሳብ ነው። ኤግዛክትሊ አንድ አይነት አይደሉም፣ ግን አንድ አይነት ሀሳብ ነው ያለው እና ጌታ ኢየሱስ ክርስቶስ ይህንን መደምደሚያውን ሲጀምር ሉቃስ ወንጌል ላይ በቁጥር 46 ነው የጀመረው። እንደዚህ የሚል ጥያቄ ነው የጠየቀው፣ ስለምን ጌታ ሆይ ጌታ ሆይ ትሉኛላችሁ የምለውንም አታደርጉም ብሎ ነው የጠየቀው። ብዙ ሰዎች ጌታ ሆይ ጌታ ሆይ ይሉት እንደነበረ በጣም ግልጽ ነው። በነገራችን ላይ የተራራው ስብከት ይሰበክ በነበረበት ጊዜ ትኩረቱ ደቀ መዛሙርቱ ላይ ሆኖ ግን በጣም ብዙ ሺህ ሰዎች ይሰሙት እንደነበረ ነው የምናስተውለው። ስለዚህ ጌታ ደቀ መዛሙርቱንም አማኞችም ማለት ነው፣ ሌላውንም ሰፊውን አዳማጭ ጌታ ሆይ ጌታ ሆይ ትሉኛላችሁ እና ግን የምለውን ነገር አታደርጉም ለምንድን ነው የሚል ጥያቄን የጠየቃቸው በእርግጥ መልሱን ሁሉም ያውቃሉ። ታዲያ እነዚህ ቃሎች እኔ ለስብከቴ ርዕስ አድርጌ የሰጠሁትን መነሻ እንዲሆኑኝ አድርገዋል። መንፈሳዊ ሕይወታችንን ወይም ነፍሳችንን እንዴት እየገነባ ነው ነው? እነዚህ ቃሎች የተጠቀሱት ቃሎች በቀጥታ የሚያሳዩትና የሚያነጣጥሩት ነፍሳችን ወይም መንፈሳዊ ሕይወታችንን እንዴት እየገነባ ነው ነው ያለ ነው የሚለውን ጥያቄ እንድንጠይቅና ትኩረት ሰጥተን ነፍሳችንን እንድናስብ የሚያደርግ ክፍል ነው። ሳዲያ እዚህ ስላይዴ መጨረሻም ላይ እንደምታዩት መግቢያዬ ነው። ይሄ ትምህርቱ ነፍሳችን ዘላለማዊዋን ነፍሳችንን እንዴት እየገነባት እንደሆነ የሚያሳይ እንደሆነ ልታስተውሉ ትችላላችሁ። እና ጥቂት ነጥቦች አሉኝ። የመጀመሪያው ነጥቤ የሰዎች ሁሉ ክፉ ችግር የሚል ነጥብ ነው ያለኝ። የመጀመሪያው ንዑስ ርዕሴ እንደምታዩት እንግዲህ ከቁጥር 46 ጀምሮ ባነብላችሁ ጥሩ ሊሆን ይችላል። ስለምን ጌታ ሆይ፣ ጌታ ሆይ ትሉኛላችሁ የምለውን አታደርጉም? ወደ እኔ የሚመጣ ሁሉ ቃሌንም ሰምቶ የሚያደርገው ማንን እንዲመስል አሳያችኋለሁ ብሎ ጌታ ኢየሱስ ንግግሩን ቀጠለ። ግን እኔ በመጀመሪያ እንድናስብ የምፈልገው የሰዎች ልጆች ሁሉ በዘመናት መሰረታዊ ችግር እንዳለባቸው ነው። ይሄ ችግር ዝም ብሎ የኃጢአት ችግር ብቻ አይደለም። ለነገሩ ኃጢአት ነው ችግሩ እና ይሄ ክፍል የሚያሳየን የሰዎችን ልጆች ጥልቅና መሰረታዊ ችግር ነው እና ችግሩ እምነትን በተግባር ስለ መኖር እና ስላለመኖር የሚያሳይ ችግር ነው። ሰዎች እምነት አለኝ ይላሉ፣ በተግባራዊ ህይወታቸው ግን እምነት እንዳላቸው ሰዎች ሆነው አይታዩ። ይሄ ከዘፍጥረት ጀምሮ ከብሉይ ኪዳን ጀምሮ በሰዎች ህይወት ውስጥ የታየ ነው እና ጌታችን የሚለው ይሄንን ነገር ነው እና ልብ የሚነካ ጥያቄ ነው የምትመለከቱት ከሆነ ስለምንድን ነው ጌታ ሆይ ጌታ ሆይ እያላችሁኝ ባፋችሁ ትጠሩኛላችሁ ትጠሩኛላችሁ። እንደውም በጣም ቃል አጋኖ ባለው መንገድ ነው የምትጠሩኝ። ጌታ ሆይ ጌታ ሆይ እያላችሁ ትሉኛላችሁ፣ ግን የምለውን የማስተምረውን፣ የምናገረውን የምመክራችሁን ምክር አታደርጉትም። ይሄ የዘመናት ችግር ነው ብያችኋለሁ እና የእግዚአብሔር ልጅ ጌታ ኢየሱስ እዚህ ጋር ብዙ ተከታዮች እንደነበሩት ታያላችሁ። ቅድም እንዳልኩት በፊት ለፊቱ ደቀ መዛሙርቱ አለ አሉ። በቀጥታ ለነሱ ነው የሚናገረው፣ ግን መልእክቱ በሙሉ ለብዙ ሺህ ሰዎች ይተላለፍ ነበረ። እኔና እናንተንም የሚያጠቃልል ነው። እና በዘመናት ሁሉ ጌታ ኢየሱስ ክርስቶስን ጌታ ሆይ ጌታ ሆይ የሚሉት ሰዎች ሞልተዋል፣ በጣም ብዙ ሰዎች። ግን ጌታ ሆይ ጌታ ሆይ ይሉ የነበሩት ሰዎች እርግጥ ጌታን ያከብራሉ ወይስ አያከብሩም? የማክበራቸውና ያለማክበራቸው የሱን ቃል ሰምተው በሕይወት የመተርጎማቸውና ያለመተርጎማቸው መለኪያው እና መፈተኛው ምንድን ነው? በእርግጥ ጌታ ኢየሱስ ክርስቶስ የሚናገረው ቃል ነው መፈተኛው። እምለውን አታደርጉም፣ ቃሌን እየታዘዛችሁ አይደለም ቃሌ የእኔ አማኞች ቃሌ መታዘዝ አለባቸው የሚል መሰረታዊ ነገርን ነው ጌታ ኢየሱስ ክርስቶስ እየተናገራ ያለሁ። ግን እየሰሙ የጌታን ቃል አለማድረግ የዘመናት ሁሉ የሰዎች ችግር ነው። ክፉ የሆነ የሁል ጊዜ የሰዎች ችግር ነው። የጌታን ቃል ይሰማሉ በአንድ ጆሯቸው፣ በአንድ ጆሯቸው ያፈሱታል። የጌታን ቃል ለማድረግ ጥረት አያደርጉም፣ ሙከራ አያደርጉም አይጸልዩም። በጣም የሚያሳዝን ሁኔታ ነው። ይህንን ለዘመናት የዘለቀ ችግር ከብሉይ ኪዳን ላይ አንድ ጥቅስ አንስቼ ከአዲስ ኪዳንም ላይ በሚቀጥለው ስላይድ የተወሰኑ ነገሮችን አንስቼ ላሳያችሁ እፈልጋለሁ። እና ለዘመናት የኖረ ችግር ነው። ትዝ ይላችሁ እንደሆነ አዳምና ሔዋንን ቀጥታ እግዚአብሔር በሰዎች በኩል ሳይሆን ራሱ በቀጥታ ሲያነጋግራቸው ነበር እና ካነጋገራቸውና ከነገራቸው አንድ ትእዛዝ ውስጥ በዚህ በኤደን ገነት ውስጥ ካሉ ዛፎች ሁሉ ትበላላችሁ፣ ነገር ግን ይችን ዛፍ ብቻ መልካምና ክፉ የምታስታውቀውን እንዳትበሉ እንዳትበሉ እና ከዛ በበላችሁ ቀን ምን ትሆናላችሁ? ሞትን ትሞታላችሁ አላቸው። ይሄ ቀጥታ ትዕዛዝ ነው። በጣም ውስብስብ አይደለም። ልዩ መገለጥ የሚፈልገው አይደለም። በጣም ሲምፕል ትዕዛዝ ነው። አዳምና ሔዋን ይህንን ትዕዛዝ አልታዘዙም። ይሄ ነው አሁን የዘመናት ችግር ነው የምላችሁ ሰዎች ሁሉ በዘመናት የእግዚአብሔርን ቃል ሰምተው አለማድረጋቸው የዘመናት ችግር ነው። አሁን የማነብላችሁ ህዝቅኤል ምዕራፍ 33 ላይ አንድ ቃል አለ። ጌታ ከመምጣቱ ከ600 ዓመት በፊት ለእስራኤላውያን በነቢዩ በህዝቅኤል በኩል የተነገረው መልእክት ነው እና እንዲህ ይላል። ህዝቅኤል 33 ከቁጥር 30 ጀምሮ አንተም የሰው ልጅ ሆይ የህዝብ ልጆች በቅጥር አጠገብና በቤት ደጆች ውስጥ ሆነው ስለ አንተ ይናገራሉ። እርስ በርሳቸውም አንዱ ከአንዱ ጋራ እንሂድና እግዚአብሔር ያለውን ቃል ምን እንደሆነ እንስማ ብለው ይናገራሉ። ምክንያቱም ነቢዩ ህዝቅኤል የእግዚአብሔርን ቃል እንደሚናገር ያውቁ ነበርና። ቁጥር 31፣ ህዝብ እንደሚመጣ ወደ አንተ ይመጣሉ እንደ ህዝቤም በፊትህ ይቀመጣሉ ቃልህንም ይሰማሉ፣ ነገር ግን አያደርጉትም። ተመልከቱ፣ ቁጥር ሰላሳ አንድ ላይ ነው። ቃልህን ይሰማሉ፣ የእግዚአብሔርን ቃል ነው። ነገር ግን አያደርጉትም። በአፋቸው ብዙ ፍቅር ይገልጣሉ፣ ልባቸው ግን ስስታቸውን ትከተላለች። በጣም የሚገርም ቃል ነው እግዚአብሔር የተናገራቸው። እንደገና ቁጥር 32 ላይ እነሆ አንተ መልካም ድምፅ እንዳለው እንደሚወደድ መዝሙር ማለፊያም አድርጎ በገና እንደሚጫወት ሰው ሆነህላቸዋል። ቃልህን እንደ ሙዚቃ ነው ያዩት። እና ቁጥር 32 መጨረሻ ላይ ቃልህንም ይሰማሉ ነገር ግን አያደርጉትም። ተመልከቱ ቁጥር 31 ላይ ይህንኑ ቃል ነው የደገሙ። ቃልህን ይሰማሉ ነገር ግን አያደርጉትም። ቁጥር 32 ላይ ቃልን ይሰማሉ፣ ነገር ግን አያደርጉትም። ታያላችሁ፣ ብሉይ ኪዳን የነበሩ ሰዎች መሰረታዊ ችግራቸው የእግዚአብሔርን ቃል ሰምቶ አለማድረግ ነበር። እኔ ብዙ ጊዜ በዘመኑ ስላለው የነቢያት አገልግሎት የሐሰት ነቢያት አገልግሎት ጥያቄ ይቀርብልኛል፣ በዚህ በሬዲዮ ሳገለግልና የነቢያት አገልግሎት በብሉይ ኪዳን ላይ ምን ነበረ የእግዚአብሔርን ቃል ማቅረብ ነበረ። ከሌ ጓዳሽ እንደዚህ ሆነ፣ ቤትሽ እንደዚህ ሆነ ምናምን የሚባል ዝባዝንኬ ውስጥ የሚገባበት ምንም አይነት ምክንያት አልነበረም። ቃሉን ነበር የሚናገሩት። ነቢይ ማለት የእግዚአብሔርን ቃል የሚናገር ነው። እና እኔ በአጠቃላይ ብሉይ ኪዳን ላይ ያለውን ነገር በአጠቃላይ ሳጠቃልለው እግዚአብሔር ከእስራኤላውያን ጋራ ያደርግ የነበረው ትግል ነው፣ ወደ ቃሌ ተመለሱ። ግን እዚህ ጋር እንደምታዩት ቃልህን ይሰማሉ ግን አያደርጉትም። እግዚአብሔር ሕዝቡ ቃሉን ሰምቶ እንዲያደርገው ይፈልጋል ግን፣ ይሄ የሕዝብ ሁሉ አጠቃላይ የዘመናት ችግር ነው፣ ሰምቶ አለማድረግ። ለዚህ ነው ጌታ ኢየሱስ ክርስቶስ ጌታ ሆይ ጌታ ሆይ ትሉኛላችሁ፣ ዛት ኢዝ ጉድ። ጌታ ሆይ ጌታ ሆይ ማለታችሁ ግን ቃሌን እኮ አላደረጋችሁትም እያለ ነው ሰዎችን ይጠይቅና ይህ ወቅስ የነበረው በሚቀጥለው ስላይድ ላይ የማቀርበው ከዚሁ የቀጠለው የሰው ልጆች ክፉ ችግር የሆነውን ይህንን ችግር ነው። በአዲስ ኪዳን እንዴት እንደተገለጠ ነው የማሳያችሁ። ያዕቆብ ላይ የጌታ ኢየሱስ ክርስቶስ ግማሽ ወንድም የነበረው ያዕቆብ ማለት የማርያምና የዮሴፍ ልጅ የነበረው ያዕቆብ ያዕቆብ አንድ ቁጥር 22 እስከ 24 ላይ ባለፈውም ሳምንት ወይም ዳኛው ሳምንት ጠቅሼ ዋለሁ መሰለኝ ይህንን ቃል ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ። ተመልከቱ፣ የዚህ የያዕቆብ መልእክት ከመንፈስ ቅዱስ ሆኖ የሚናገረው ቃሉን የምታደርጉት ሁኑ እንጂ ራሳችሁን እያሳታችሁ ሰሚዎች ብቻ አትሁኑ። ሰምታችሁ ማድረግ የምትችሉ ሰዎች መሆን አለባችሁ። ቁጥር 23 ቃሉን የሚሰማ የማያደርገውም ቢኖር የተፈጥሮ ፊቱን በመስተዋት የሚያይ ሰው ይመስላል። ቁጥር 24 ራሱን አይቶ ይሄዳል፣ ወዲያውም እንደምን እንደሆነ ይረሳል። ይሄ መቼም ከጥንት ጀምሮ እውነት ነው ሰዎች። መስተዋት ላይ ያየነውን የራሳችንን ፊት ቀኑን ሁሉ አይነ ሕሊናችን ላይ ስናሰላስለው አንውልም። አየን፣ እንረሳዋለን። ልክ ሰምቶ የማያደርገው ሰው ልክ እንደዛ ነው ብሎ ነው። ትክክለኛ ሎጂካል የሆነ ምሳሌ ነው ያዕቆብ እየሰጠን ያለው። እና ታዲያ እኔ እንደዚህ ይላሉ። በክርስትና እምነት ውስጥ ትልቅ ያልተፈወሰ፣ ጥንታዊ እና አሁንም ጌታ ኢየሱስ ክርስቶስ እስከሚመጣ ድረስ የሚቆይ ወረርሽኝ በሽታ ቢኖር ቃሉን አለማድረግ ነው። ቃሉን አለማድረግ ሰንካላነት ነው። ቃሉን አለማድረግ እጅግ በጣም መጥፎ ኃጢአት ነው እና ግልጽ የሆኑ ብዙ ኃጢአቶች አሉ። ምናልባት እናንተ ታውቃላችሁ። ግልጽ የሆኑ ኃጢአቶች አሉ። በዚህ ዘመን እኛ በጣም የምንጠላቸው፣ ማንወዳቸው፣ ማንደግፋቸው ለምሳሌ የተመሳሳይ ፆታ ጋብቻ፣ እንዲሁም ደግሞ ግልጽ የሆነ ክህደት፣ ኤቲዝም እና ጸረ እግዚአብሔር እንቅስቃሴ፣ የሰይጣን አምልኮ፣ እነዚህ እነዚህ ሁሉ፣ አመንዝራነት፣ ሌብነት የመሳሰሉት ነገሮች ግልጽ የሆኑ ኃጢአቶች ናቸው ግን ይገርማቸዋል። በጣም ብዙ ሰዎች ብዙ ሺህ ሰዎች ግልጽ ኃጢአቶችን ይከተሉ እንጂ ብዙ ብዙ መቶ ሺህ ሰዎች እምነት አለኝ እያሉ ህይወታቸውን ባለመታዘዝ ህይወት እየመሩ ናቸው። በጣም ብዙ ሺ ሰዎች ብዙ መቶ ሺህ ሰዎች እንደዚህ እምነት አለን እያሉ የእግዚአብሔርን ቃል በተግባር የማይኖሩ ሰዎች ለልዩ ልዩ አታለያዎች መታለያዎች ሆነው ራሳቸውን ሰጥተው ሁሉ ተገኝተዋል። ስለዚህ የራሳችን ህይወት ራሱ ይሄንን ይነግረናል። ብዙ ጊዜ እግዚአብሔር ቃሉን እንድንኖርበት ቃሉን እንድናደርግ እየለመነን እየጠየቀን እኛም ራሳችን በዚህ የምንወነጀልባቸው ብዙ ጊዜዎች እንዳሉ እንድናስብ ያስፈልጋል። ይህኛውን ክፍል ወደ ማጠቃለል ከመሄዴ በፊት ሶስት በአይምሯችን መቀመጥ ያለባቸው ነገሮች ወይም እውነቶች በማለት አንድ ሁለት ሶስት ያስቀመጥኳቸው ነጥቦች አሉ። አንደኛ ሰምቶ አለመታዘዝ የሚባለው ነገር ሰምቶ የእግዚአብሔርን ቃል አለማድረግ ማለት ነው። የእግዚአብሔርን ቃል በተግባር እና በህይወት አለመኖር የሚባለው ነገር በጣም በጣም ምክንያተ ቢስ የሆነ ኃጢአት ነው። ምንም ምክንያት የለውም። ሰው የእግዚአብሔርን ቃል ሰምቶ አለማድረግ ስላልሰማሁ ነው ማለት አይችልም። ወይም ደግሞ ስላልገባኝ ነው ማለት አይችልም። ስላላወቅኩ ነው ማለት አይችልም። ሮሜ ምዕራፍ አንድ ላይ አንድ ሰዎች ማመካኛ የላቸውም ተብሎ የተነገረ ክፍል አለ። ሮሜ ምዕራፍ አንድ ላይ ማለት እግዚአብሔር የሰማይና የምድር ፈጣሪ መሆኑን ማንም ሰው እልም ያለ ከሃዲ ይሁን የሰይጣን አምላኪ፣ እግዚአብሔር የለም የሚል ማንም ሰው እግዚአብሔር የለም ብሎ ማመካኛ መስጠት አይችልም። ምክንያቱም ከተፈጥሮ መገለጥ የተነሳ ይሄ ሰማይና ምድሩ፣ ሳርና ቅጠሉ፣ ራሳችን ተፈጥሮ በሙሉ ፈጣሪ አለኝ እያለ የሚያውጅ ከመሆኑ የተነሳ ሰው ማመካኛ የለውም ይላል። እዚህም ሰዎች ሰምቶ ላለመታዘዛቸው ምክንያት የሚሰጡት ምንም ምክንያት የላቸውም። የራሳችን ህይወት የክርስትና ስም እና አማኝ ማለት ብቻውን በቂ አይደለም፣ ምንም ነገር አይጠቅምም። ስለዚህ የሚጠቅመው ነገር ምንድን ነው? የእግዚአብሔርን ቃል ሰምቶ በህይወት መተርጎምና በህይወት መኖር ነው የሚለውን ነገር ነው። ሁለተኛ በአይምሯችን መቀመጥ አለበት ብዬ የማስበው ቃል መታዘዝና ቃሉን መኖር የሚያድን እምነት መግለጫ መሆኑን ነው። በደንብ አስተውላችሁ ከሰማችሁኝ የሚያድን እምነት አለኝ ማለት እምነቴ አድኖኛል። በጌታ በኢየሱስ ክርስቶስ ላይ ያደረግኩት እምነት ጌታ ኢየሱስ በቀራኒው መስቀል ላይ ለእኔ ተሰቅሎ የከፈለልኝ ዋጋ ገብቶኝ እምነቴን በዛ ላይ በማድረግ የመዳን ጸጋ፣ የመዳን ህይወት፣ የዘላለም ህይወት አግኝቻለሁ የሚል ሰው ሁሉ አንደኛ መለያው የእግዚአብሔርን ቃል ሰምቶ ማድረግ ነው። በአፍ ብቻ አማኝ ነኝ ብሎ መናገር እና ቃሉን አለመኖር ከንቱ የከንቱ ከንቱ ነው። ስለዚህ አማኞች ሁሉ መለያ ባህሪያቸው ቃሉን ማድረግ ነው። ስለዚህ መንፈስ ቅዱስ በውስጣችን በልባችን ያለብን ሰዎች ከሆነን ህይወታችን በሙሉ የሚያሳየውና የሚናፍቀው ነገር የጌታን ፈቃድ ለማድረግ የጌታን ቃል በህይወት ለመኖር እንደ ጌታ ቃል በምድር ላይ ለመመላለስ ራሳችንንና ህይወታችንን መስጠት ነው እና የአዳኝ እምነት በውስጣችን የመኖሩ መግለጫ የእግዚአብሔርን ቃል መታዘዛችን ነው። ሶስተኛ በአእምሯችን መቀመጥ ያለበት ነገር ቃሉን ያለማድረግ ችግር የቃሉ ወይም የጌታ የኢየሱስ ክርስቶስ ችግር አይደለም። አንዳንድ ሰዎች ቃሉ ስላልገባኝ ነው፣ ቅድምም ጠቅሻለሁ፣ ወይም ቃሉ ግልጽ ስላልሆነልኝ ነው፣ ወዘተ ወዘተ፣ ምክንያት ሊደረድሩ ይችላሉ። የቃሉ ችግር አይደለም። የተናጋሪው የጌታ የኢየሱስ ክርስቶስ ችግር አይደለም። ቃሉን ሰምቶ ያለማድረጉ ችግር የሰዎች ችግር ነው። የሰዎች ፕሮብሌም ነው። የእኛ ፕሮብሌም ነው። የጌታ ፕሮብሌም አይደለም። ስለዚህ የሰሚዎቹ ችግር እንደሆነ ለቃሉ ትኩረት አለመስጠታቸው፣ ቃሉን ለማስተዋል ጊዜ አለመስጠታቸው፣ በልዩ ልዩ ነገሮች ህይወታቸው እንዲከበብና ህይወታቸው እንዲጣበብ ማድረጋቸው ምክንያት ነው እንጂ ቃሉ ችግር የለበትም። ወይም ቃሉን ላለማድረግ እግዚአብሔር ቃሉን ለማድረግ የሚያስችል ጸጋና ኃይል የመስጠት ችግር የለበትም። ፈቃደኞች ከሆንን እግዚአብሔር አምላካችን ጸጋ ኃይል፣ ብርታት፣ ጥበብ፣ ጉልበት የሚሰጥ አምላክ እንደሆነ የታመነ አምላክ ነው። እግዚአብሔር ይመስገን። ታዲያ ነፍሳችንን እንዴት እየገነባት ነው የሚለው ርዕሴ ቃሉን በማድረግ ነው። ነፍሳችንን ልንገነባ የምንችለው ነፍሳችን በመንፈሳዊ ህይወት ማቹር ዶና በስላ እንደ እግዚአብሔር በእግዚአብሔር ጸጋ ተሞልታ በምድር ላይ በመመላለስ ፍሬ የሚያፈራ ህይወት ሊኖረን የሚችለው አሉን። የሰማነውን ቃል የማድረግ ችሎታና ጸጋ በውስጣችን ሲኖር ለማድረግ ፍላጎት ሲኖረን ነው። ሶስተኛው ስላይዴ ይሄ ቃሉን ሰምቶ የሚያደርገውን ሰው ጌታ ኢየሱስ ክርስቶስ እንዴት እንደገለጠው በማብራራት ነው የምጀምረው። ተመልከቱ። ምንድን ነው ያልኩት? ቃሉን ሰምቶ የሚያደርገው ሰው ምሳሌ ቁጥር አርባ ስድስትና ቁጥር አርባ ሰባትን አነብላችኋለሁ። ስለምን ጌታ ሆይ፣ ጌታ ሆይ ትሉኛላችሁ አለና ጌታ ኢየሱስ የምለውን አታደርጉትም። ወደ እኔ የሚመጣ ቃሌንም ሰምቶ የሚያደርገው ማንን እንዲመስል አሳያችኋለሁ። ወደ እኔ መጥቶ ቃሌን የሚያደርገው ሰው፣ በነገራችን ላይ አሁን እዚህ ጋር የተጠቀሰውን ቃሉን ብቻ ብናስብ በጣም ትደነቃላችሁ። በኋላ አንዳንዶቹን እነካካቸዋለሁ። ወደ እኔ መጥቶ ቃሌን ሰምቶ የሚያደርገው ሰው ማንን ነው የሚመስለው? ጌታ ኢየሱስ ምን አይነት ሰው እንደሚመስል አሳያችኋለሁ ብሎ ነው የተናገረው። እና ይህንን ጥቂት እናየዋለን። ቃሉን ሰምቶ የሚያደርገው ማንን እንደሚመስል አሳያችኋለሁ። ቁጥር 48 ላይ ቃሉን ሰምቶ የሚያደርገው ሰው ምን እንደሚመስል አስቀምጧል። ቁጥር 49 ላይ ደግሞ ሰምቶ ቃሉን ማለት ነው የማያደርገው ሰው ማንን እንዲመስል አሳይቷል። ሁለት አይነት ሰዎች ናቸው ያሉት፣ ቃሉን ሰምቶ የሚያደርግ፣ ቃሉን ሰምቶ የማያደርግ። ሁለቱም ሰሚዎች ናቸው፣ ግን ልዩነቱ ሰምቶ ማድረግና ሰምቶ አለማድረግ ላይ ነው። ቁጥር 48 ላይ ይሄ ቃሉን ሰምቶ የሚያደርገው ሰው የአንድ ቤት የሚሰራ ሰው ይመስላል ነው ያለው ጌታ ኢየሱስ ይሄ ቤት የሚሰራ ሰው ይመስላል። አንድ ቤት ማቴዎስ ምዕራፍ ሰባት ላይ ልባም ሰውን ይመስላል ነው ያለው ጌታ ኢየሱስ። ልባም ሰው ልቡ በሚሰማውና በተገነዘበው ነገር ላይ ትኩረት የሰጠ ሰው ነው። ዝም ብሎ ሰምቶ በግራ ሰምቶ በቀኝ የሚያፈሳ አይነት ሰው አይደለም። በአማርኛ አባባል እንዲህ የሚል አባባል ስላለ እና እዚህ ቁጥር 48 ላይ ጌታ ኢየሱስ የተናገረው ቤት ሲሰራ በጥልቅ አጥልቆ የቆፈረ በአለት ላይ የመሰረተ ሰውን ይመስላል። ቃሌን ሰምቶ የሚያደርገው ሰው የሚመስለው ቤተ ሰሪ ነው የሚመስለው። ግን ይሄኛው ቤተ ሰሪ ቤቱን ከመስራቱ በፊት መሬቱን በደንብ ቆፍሮ አለት ላይ ነው መሰረቱን ያስቀምጠው እና ቃሌን ሰምቶ የሚያደርገው ሰው ይህንን ነው የሚመስለው። እንደምታዩት ይሄ ሰው አጥልቆ በመቆፈር የታወቀ ነው ቤቱን የመሰረተው ወደ ታች ምሶ ምሶ ቆፍሮ ቆፍሮ አለት እስኪያገኝ ድረስ ድንጋይ እስኪያገኝ ድረስ ለፍቷል። ዋጋ ከፍሏል። ጉልበቱን አፍስሷል። ላቡን አፍስሷል እና ላቡን አንጠባጥቧል። ምንም ጥያቄ የለውም። ገንዘብም አውጥቷል። መስዋዕትነት ከፍሏል። ይሄ ይሄ በአጠቃላይ የሚያሳየው ይሄ ሰውዬ እያደረገ ላለው ነገር ትኩረት የሰጠ እና አላማው ላይ አይኑን ያነጣጠረ የሚሰራው ነገር ዘለቄታዊ እንዲሆን ያሰበ ሰው እንደሆነ ታስባላችሁ። ነፍሱን የሚገነባም ሰው ልክ እንደዚህ ነው መሆን ያለበት። ነፍስ ነፍሳችን በጣም ክቡር ነገር ናት። አንዳንድ ሰዎች ስለ ነፍሳቸው በፍጹም አያስቡም። 24 ሰዓት በሙሉ ስለ ብዙ ነገር ነው አይምሯቸው የሚተከተከው። ለነፍሳቸው አያስቡም። ለነፍሳችን ማሰብ ይገባናል። ልክ ይሄ ቤቱን ቆፍሮ አለት ላይ የመሰረተውን አይነት ሰው እኛም ነፍስ እየገነባን ነው ያለነው ነው ጌታ ኢየሱስ ክርስቶስ እያለ ያለው። ነፍስ የሚገነባ መንፈሳዊ ስራ ነው። ነፍስን የሚገነባ ሰው የሚሰራው ስራ ቃሉን በትክክል ማጥናትን የሚጠይቅ ስራ ነው። ነፍስን መገንባት ሰምቶ የእግዚአብሔርን ቃል ማሰላሰልና እንደዚህ ቃል እንዴት ነው መሆን የምችለው ብሎ አንዳንድ ቆሻሻ ቃሉን የሚያግዱ ነገሮችን በራስ ፈቃድ ለማራገፍ በጌታ ፊት ፈቃደኛ የሆነን ሰው ነው የሚያሳየው። ቃሉን ለመኖር ራስን መካድ እርምጃ ውስጥ ለመግባት ፈቃደኛ የሆነን ሰው ነው የሚያሳየው። እንደ እግዚአብሔር ቃል ለመመላለስ ክርስቶስን ለመምሰል መስቀሉን ተሸክሞ ለመመላለስ ጌታ ኢየሱስ ክርስቶስ በሌላ ወንጌል ላይ እኔን የሚከተል የሚወድ ቢኖር ራሱን ክዶ መስቀሉን ተሸክሞ ይከተለኝ ያለው እና ራሳችንን ክደን አንዳንድ የምንክዳቸው ብዙ ነገሮች አሉ። የራስ ትምክት፣ የራስ ኩራት፣ የራስ ትዕቢት፣ የራስ የራሳችን የምንላቸው ነገሮች፣ የእግዚአብሔር ቃል የማይቀበላቸውን ነገሮች በሙሉ መጣል እና መተውን የሚጠይቅ ነገር ነው። ነፍስን መገንባት እና ስለዚህ በየዕለቱ እግዚአብሔርን ለመምሰል መለማመድን የሚጠይቅ ነገር ነው። ነፍስን መገንባት እና ቃሉን ለማጥናት ቃሉን አሰላስለን፣ ቃሉ የማይደግፈውን ነገር እዛው እግዚአብሔር ፊት ለመጣል እርግፍ ለማድረግ ውሳኔ መወሰን ያለብንን ነገሮች ነው የሚያሳየን። ምናልባት በኋላም እጠቅሰው ይሆናል። አሁን ጌታ ኢየሱስ ክርስቶስ እዚህ ጋር ቃሌን ሰምቶ የሚያደርገው ሰው ቤቱን ሲሰራ ወደ ጉድጓድ ጥልቅ አድርጎ ቆፍሮ አለት ላይ መሰረቱን እንደመሰረተ ቃሌን ሰምቶ የሚያደርገው ሰው ልክ እንደዚህ ነው። በቃሌ መሰረት የሚመራ ቃሌን የሚያጠና እንደ ቃሌ ለመኖር ነፍሱንና ራሱን የሰጠ ሰው ነው። አሁን እዚህ ጋ አንዳንድ ቃሎችን ጌታ ኢየሱስ ክርስቶስ ከተናገረው ሉቃስ ወንጌል ላይ ብትመለከቱ በጣም ትደነቃላችሁ። ይሄ ጠቅላላ የተራራው ስብከት ነው እና ብዙ ነገር ነው የተናገረው ጌታ ኢየሱስ ክርስቶስ እና ለምሳሌ ቁጥር 27 ላይ ብትመጡ፣ ለነገሩ ከቁጥር 12 ነው የሚጀምረው። እና ቁጥር 27 ላይ ብትመጡ ሰዎች ሁሉ መልካም ሲናገሩላችሁ ወዮላችሁ ብሏል ጌታ ኢየሱስ እና አባቶቻችሁ ለሐሰተኞች ነቢያት እንዲሁ አድርገውላቸው ነበረ። ሐሰተኛ ነቢያቶችን በጣም ጥሩ ነው ያደረጋችሁት ብለው ያጨበጭቡላቸው ነበረ። እና መልካም ሲናገሩላችሁ ተጠንቀቁ፣ ወዮላችሁ ብሎ መልካም የሚናገሩት ሪሊ እኔ መልካም ሆኜ ነው እንደ እግዚአብሔር ቃል ሆኜ ነው የሚለውን ነገር መፈተሽ፣ መመርመር አለባችሁ። እና እንዳውም ከዛ በፊት ከፍ ብሎ ሰዎች ሁሉ ሊያደርጉላችሁ የምትወዱትን እናንተም ለሰዎች እንዲሁ አድርጉላቸው ብሎ ይሄ ዘ ጎልደን ሩል ተብሎ የሚታወቀውን ቃል ሁሉ የተናገረበት ክፍል ነው። ጠላቶቻችሁን ውደዱ፣ ጠላቶቻችሁን ውደዱ። ይሄ የጌታ ቃል ነው። በጣም ከባድ ትዕዛዝ ነው። ግን ይህንን ቃል የሰሙ ሰዎች ጠላቶቼ የሚሏቸውን ሰዎች በሙሉ በተግባር የመውደድ ግዴታ አለባቸው። ቃሉን በምንኖርበት ጊዜ ጠላቶቻችሁን ውደዱ አለቀ። ይሄ የፓስተር ኃይለ ልዑል ትእዛዝ አይደለም፣ የጌታ የሱስ ክርስቶስ ትእዛዝ ነው። ለሚጠሏችሁ መልካም አድርጉ፣ የሚረግሟችሁን መርቁ፣ ስለሚበድሏችሁም ጸልዩ። ጉንጭህን ለሚመታ ሌላውን አዙርለት። በጣም የሚገርም ነው። የበደሏችሁን ይቅር በሉ ለብድር ለጠየቋችሁ ሰዎች አበድሩ እንደ በጣም በጣም የሚገርሙ ዝርዝር ነገሮችን እዚህ ጋር ጌታ ኢየሱስ ክርስቶስ ተናግሯል ታዲያ ከሰዎች ሁሉ ጋር በሰላም ኑሩ። ጠዋትም እዚህ ፓስተር ሲናገረው ነበር የይስሐቅን ህይወት እየሰበከ ይስሐቅ እርቅ አድራጊ ፒስ ሜከር ነው እያለ ከሰዎች ሁሉ ጋር በሰላም ለመኖር አንድ ጉድጓድ ቆፍሮ ሲያስጥሉት ሌላ ጉድጓድ፣ እንደገና ሌላ ጉድጓድ ቆፍሮ ሲያስጥሉት ሌላ ጉድጓድ፣ እንደገና ሌላ ጉድጓድ ቆፍሮ ሲያስጥሉት ሌላ ጉድጓድ ጠላቶቼ እያለ ሰዎችን ሳይወነጅን እየለቀቀላቸው ይሄድ እንደነበረ ሲናገር ነው እና ታዲያ የአስተዋዩ ሰው ቤት ሲገነባ ዋጋ እንደከፈለ እኛም ዋጋ በመክፈል የእግዚአብሔርን ቃል ልናጠና ራሳችንን፣ ስሜታችንን፣ የተለያዩ አመለካከቶቻችንን ወደ ታች ጨቁነን እንደ እግዚአብሔር ቃል ለመኖር ራሳችንን ብንሰጥ መንፈሳዊ ቤታችን ነፍሳችን በትክክልና በእውነት የምትገነባ ይሆናል ማለት ነው። ቀጥሎ ቃሉን ሰምቶ የማያደርገው ሰው የተሰጠበት ምሳሌ በሚቀጥለው ስላይድ ላይ አሳያችኋለሁ። ቃሉን ሰምቶ የማያደርገው ሰው ጌታ ኢየሱስ ክርስቶስ መቼም ምንም ያስቀረው ነገር የለም ለእኛ የሚጠቅሙ ነገሮችን በመናገር እና ቁጥር 49 ላይ ሲመጣ ሰምቶ የማያደርገው ግን ያለ መሰረት በምድር ላይ ቤቱን የሰራ ሰውን ይመስላል። ይህን ሰውዬ ተመልከቱት። ቤት ለመስራት እንደዛኛው እንደ ልባሙ ሰውዬ ወጥቷል። ቤት የመስሪያ ቦታ አግኝቷል። 75 ካሬ ወይም መቶ ካሬ ይሁን እንደ ኢትዮጵያ አገማመት እና ቤቱን ለመስራት ጀምሮ ግን መሰረት አልቆፈረም፣ ጥረት አላደረገም። ዝም ብሎ በላዩ ላይ ብቻ በላዩ መሬት ላይ ቤቱን አዋቅሮ እንደ ሰራ ነው የምትመለከቱት ይሄ ሰው ልክ በስራው በድካሙ እንደ መጀመሪያው ሰው ነው የሚመስለው። ግን ለቤቱ መሰረት መጠንከርና ለወደፊት በፍጹም ያሰበ አይመስልም። ምንም አልደከምም፣ ለመቆፈር አልተቸገረም። ብቻ ቤት ይሁንና ይቁም ነው ያለው። ይታይ ብቻ ይታይ፣ ታይቶ የሚገኝ ቤት ይሁን እና ደግሞም የምንገባበት የምንወጣበት ቤት ይሁን። ስለዚህም ቤቱ ተገነባ። የዚህ ሰው ፍላጎቱ አልተነቀፈም። እንደምትመለከቱት ስራው ነው የተነቀፈው። ቤት የመስራት ፍላጎት አይደለም የተነቀፈው፣ ቤቱ ሲሰራ የተሰራበት ዝንባሌና የተደረገው ጥረት ነው የተነቀፈው። የቤቱ መሰረት ዋጋ አልተከፈለበትም። ቤቱ አልተለፋበትም። በጥልቅ አልተቆፈረም። አለት ላይ አልተመሰረተም። ምንም አልታሰበበትም። እንደመጣ እንደ ነገሩ የተገነባ ቤት ነው። ስለዚህ መሰረት ላይ ያልተገነባ ቤት ለጊዜው የሆነ ቤት እንደሆነ ማንም ሰው ማየትና መመልከት ይችላል። ነፍሳቸውን እንደዚህ አድርገው ለመገንባት የሚሞክሩ ብዙ ሰዎች አሉ። ለነፍሳቸው ጭራሽ አያስቡም። ቸርች ይመጣሉ፣ ይሰማሉ፣ ይሄዳሉ። የመስማት ችግር የለባቸው። በጣም ብዙ ነገር ሰምተዋል። እኔ አሁን እዚህ ኢትዮጵያ ውስጥ በነበርኩበት ጊዜ መቼም ይገርማችኋል። በጣም ብዙ ስብከቶች እኔ ራሴ ሰብኬያለሁ። በጣም ብዙ ስብከቶች እኔ ራሴ ሰምቻለሁ። ብዙ ሰዎች የተሰበከውን ስብከት ከሳምንት በኋላ እንዴት ነበር ባለፈው ሳምንት የተሰበከውን ስብከት ታስታውሱታላችሁ ወይ ስትሉ፣ አያስታውሱም። እኔ ትናንትና ከቺካጎ ቺካጎ የሚቀጥለው ሳምንት ሄዳለሁ። በነገራችን ላይ የሚቀጥለው እሁድ እዚህ ፕሮግራም የአማርኛው አይኖረንም። ስለዚህ ጠዋት ብንመጣ መልካም ነው እና ቺካጎ አንዳንድ ሰዎችን ማግኘት ቀጠሮ ይዣለሁ እና አንድ ሰው ስለ አንድ ሰው ቤታቸው ምሳ የጋበዘን ሰው ሲነግረኝ፣ እንዲ እንዲ ፓስተር ኃይለሉን አስታውሰዋለሁ። ሁለት ስብከቶች ሰብኳል። አንደኛው ስብከት በዚህ ቃል ላይ ነው አንደኛው ስብከት በዚህ ቃል ላይ ነው ብሎ ነገ ነገረኝ አለ። እኔ ጭራሽ ረስቼዋለሁ እና እሱ ግን ነጥቦቹን ሁሉ አስታውሶ ነው የነገረኝ አለ እና እኔ ራሴ በጣም ተደነኩኝ። ብዙ ሰዎች እንደዚህ የማያስታውሱ ሰዎች አሉ፣ ግን አንዳንድ ሰዎች አሉ ቤታቸውን፣ ህይወታቸውን፣ ነፍሳቸውን፣ መንፈሳቸውን ልክ እንደ ጌታ ቃል የሚገነቡና የሰሙትን ራሱ ለመኖር ጥረት የሚያደርጉ ይህኛው ሰውዬ ግን ነፍሱን በመገንባት በኩል እንደዚህ አይነት ትኩረት የለውም። የመስማት ችግር የለበትም ሰምቷል ግን የስማ በለው አይነት ህይወት ነው የሚኖረው። እና እንደዚህ አይነት ስማ በለው እንደዚህ እንደዚህ ይባላል የሚል አይነት ህይወት እንጂ በተባለው ቃል ላይ ለመኖር ራሱን የሰጠ አይነት ሰው አይደለም። ቃሉን አይታዘዝም። ቃሉን ለመታዘዝ ራሱን ቁጭ ብሎ አይመረምርም። የእግዚአብሔር ቃል እንዲህ ይላል የእግዚአብሔር ቃል እንዲህ ይላል። የእኔ ህይወት ከዚህኛውና ከዚህኛው የእግዚአብሔር ቃል ጋራ ምንድን ነው የሚመስለው? ዛሬ ፓስተር እንደዚህ እንደዚህ አይነት ነጥቦች ላይ እንደዚህ አይነት ነገር አካፍሎኛል እና ምንድን ነው የእኔ ህይወት ከዚህ ቃል ጋራ ሳስተያየው ምን ይመስላል ብሎ አይመረምርም ይሄኛው አይነት ሰው እና ግን በጣም የሚገርመው እንደዚህ አይነት ሁለት አይነት ሰዎች በቤተ ክርስቲያን ውስጥ ሞልተዋል። ቃሉን ሰምተው የሚያደርጉ ሰዎች አሉ፣ በጣም ጥቂቶች ናቸው። ቃሉን ሰምተው የማያደርጉ በጣም ብዙ ናቸው። እነዚህ ቃሉን ሰምተው የማያደርጉ ለማንኛውም ነገር የተጋለጡ ናቸው ምክንያቱም በእግዚአብሔር ቃል መሰረት አይኖሩ። መታችሁ አንድ ህልም ብትነግሯቸው በህልማችሁ መሰረት ወዲያ ወዲህ ሲነቃነቁ ታያላቸው አንድ ሰው መጥቶ አንድ የሐሰት ሰባኪ ወይም የሐሰት አስተማሪ መጥቶ የፈለገውን ነገር ሲጠቀጥቃቸው በዛ መሰረት ምንድን ነው የተባለው እንኳን ብለው በእግዚአብሔር ቃል መሰረት መለየትና መመዘን አይችሉም። እንደ ማንኛውም በነፋስ እንደሚነፍስ ገለባ ሲነፍሱ ታያቸዋላችሁ። ሁለቱም አይነት ሰዎች በአንድ ቤተ ክርስቲያን ሊያመልኩ ይችላሉ። ሁለቱም አይነት ሰዎች ቅድም እንደተካፈልነው አይነት ስርዓት ላይ አብረው ቁጭ ሊሉ ይችላሉ። ቃሉን ሰምቶ የሚያደርግ ቃሉን ሰምቶ የማያደርግ። ወገኖች፣ ቃሉን ሰምተን የምናደርግነን ወይስ ዝም ብለን ቃሉን ሰምተን ዝም ብለን በዘፈቀደ የምንኖርነን? ራሳችንን መመርመር ይገባናል። በዓለት ላይ የተመሰረተው ቤት እና በአሸዋ ላይ ወይም ዝም ብሎ ያለ መሰረት የተገነባው ቤት ሁለቱም በውጭ ምናልባት አንድ አይነት ቅርጽ ሊኖራቸው ይችላል። ዲዛይናቸው አንድ ሊሆን ይችላል። ቤድሩማቸው የሁለቱም ሶስት ቤድሩም ሊሆን ይችላል። ሁለት ባዝሩም ሁለት ባዝሩም ሊኖራቸው ይችላል። ሁለቱም ግን መሰረታዊ ልዩነት አላቸው። አንዱ በመሬት ላይ፣ አንዱ በዓለት ላይ የተመሰረቱ ናቸው። ጌታ የሚናገረው በውጭ መመሳሰል ብቻውን በቂ አይደለም። መሰረታችን መታወቅ አለበት። የተመሰረትንበት መሰረት መታወቅ መፈተን አለበት እና ደግሞ ጌታ ኢየሱስ የሚፈተንበት ሰዓት ሩቅ አይደለም የሚል ይመስላል። ቁጥር 46 እስከ 49 ነው የማነበው። እና የሚቀጥለው ስላይዴ ላይ ያለው ነጥቤ የተገነቡት ቤቶች ፈተና ምሳሌ ነው። ነፍሳችንን እንዴት ነው የምንገነባው? የምንገነባበት አገነባብ አንድ ቀን ይፈተናል። እና የተገነቡት ቤቶች ፈተና ምሳሌ በማቴዎስ ወንጌል ምዕራፍ ሰባት ላይ ጌታ ኢየሱስ ክርስቶስ ምናልባት ከዛ ላይ ያለው ማንበብ ጥሩ ነው። ቁጥር 25 እና ቁጥር 27 ላይ እንደዚህ ብሎ ተናግሯል። ልባሙ ሰውዬ በዓለት ላይ ቤቱን መሰረተ። ይሄ ሰነፉ ሰውዬ ቃሉን ሰምቶ የማያደርገው ዝም ብሎ በመሬቱ ላይ መሰረተ። ሶስት ወይም ከፈለጋቸው አራት አሳቃቂ ፈተናዎች ወደ ሁለቱም ቤቶች ተመሳሳይ የሆኑ ፈተናዎች መጡባቸው። ቁጥር 25 ዝናብም ወረደ፣ ጎርፍም መጣ፣ ነፋስም ነፈሰ፣ ያንንም ቤት ገፋው፣ በዓለት ላይም ስለተመሰረተ አልወደቀም። ቁጥር 27 ዝናብም ወረደ፣ ጎርፍም መጣ፣ ነፋስም ነፈሰ፣ ያንንም ቤት መታው፣ ወደቀም፣ አወዳደቁም ታላቅ ሆነ። ታያላችሁ ሁለቱ ቤቶች እኩል ነው ያገኙት። ፈተና ነፋስ ነፈሰ፣ ዝናብ ዘነበ፣ ጎርፍ ጎረፈ፣ ቤቱም መታው። ነፋስ ነፈሰ፣ ዝናብ ወረደ፣ ጎርፍ ጎረፈ፣ ቤቱም መታው። ይሄኛው ወደቀ፣ ይሄኛው እንደ ተ እንደ ጸና ቆመ። ፈተና ያጋጥማቸዋል። የነፍስ ግንባታ አንድ ቀን ነፍሳችሁ ትፈተናለች እያለ ነው ጌታ ኢየሱስ። ዋጋ ከፍላችሁ በደንብ እየጸለያችሁ ቃሌን የምታነቡ ከሆነ ትቆማላችሁ። ቃሌን የምትኖሩበት ከሆነ ትቆማላችሁ። ዋጋ ሰጥታችሁ በህይወታችሁ ቃሌን ኢንተርናላይዝ አድርጋችሁ ልበለው፣ አዋህዳችሁ እምትኖሩ ከሆነ ትኖራላችሁ። ሰይጣን በፈለገው አይነት መንገድ ፈተና ያመጣል፣ ታልፋላችሁ። ቃሌን ሰምታችሁ ቃሌን ከህይወታችሁ ጋር አዋዳችሁ በቃሌ መሰረት የማትኖሩ ከሆነ ህይወታችሁ ላይ ላዩን ነው። ፈተና ሲመጣ ትወድቃላችሁ፣ እጃችሁን ትሰጣላችሁ። አወዳደቃችሁ ደግሞ በጣም መጥፎ አገላለጥ ነው። ማለት ኃይለኛ አገላለጥ ነው። ወደቀ አወዳደቁ ምን ሆነ ነው ያለው ጌታ ይሱስ፣ ታላቅ ሆነ። እንክትክት ነው ያለው፣ ፍርስርስ ነው ያለው። በቃ ተመልሶ መገንባት እንደማይችል ነው የሆነው። እና እኔ አሁን ይህንን ላሳስባችሁ እወዳለሁ። በክርስትና እምነት ውስጥ ፈተናዎች ከተለያየ አቅጣጫ ይመጣሉ። የምንኖርባት ዓለም ፈተና የሞላባት ዓለም ናት። በጣም ብዙ ፈተናዎች አሉ። ግልጽ የሆኑ የስደት ፈተናዎች አሉ። አንዳንድ የማግኘትና የማጣት ፈተናዎች የሚያጋጥማቸው ሰዎች አሉ። አንዳንዶች በስራ ቦታ እና በተለያየ ቦታ ከእውቀት የመነጣ ይሄ ኢንቴሌክቹዋል ቴምፕቴሽን የምንለው ወይም ኢንቴሌክቹዋል ፐርሲኪውሽን የሚባል ፈተናዎች ሊያጋጥሟቸው ይችላሉ። አንዳንዶች የሐሰት ትምህርት ፈተናዎች ሊያጋጥሟቸው ይችላሉ። እንግዲህ ቃሉን ሰምቶ የሚኖሩ ሰዎች ይሄ ፈተናው በመጣ ቁጥር የሚነቃነቁና የማይነቃነቁ የሚሆኑት ሰዎች ቃሉን ሰምተው በመኖር እና ባለመኖር ነው። ተግባራዊ ያልሆነ ክርስትና ማለት በተግባር የማይኖር ክርስትና ቃሉን ሰምቶ ባለመኖር ላይ የተመሰረተ ነው። ተግባራዊ የሆነ ክርስትና ግን ቃሉን ሰምቶ ቃሉን በማድረግ ላይ የተመሰረተ ክርስትና ነው። እንደዛ አይነት ህይወት ካለን በፈተና ውስጥ እናልፋለን፣ አንነቃነቅም እንጸናለን። መሰረታችን ጌታ ኢየሱስ ነው። ስለዚህ ፈተና አይጥለንም። ፈተና እያለፈ እኛ እየጸናን፣ ፈተና እያለፈ እኛ እየቆምን፣ ፈተና እያለፈ እኛ እያበራን እያበራን የምንሄድ ሰዎች እንሆናለን ማለት ነው። ስለዚህ ቃሉን ሰምቶ ማድረግ በጣም በጣም በጣም ወሳኝ ነገር ነው። የመጨረሻ ማሳሰቢያ እናገርና ጨርሳለሁ። የጌታ ቃል ማሳሰቢያ በአእምሯችን ውስጥ የምር የሆነ ማስተዋል መምጣት አለበት። ይህንን ቃል በምንሰማበት ጊዜ ጌታ ኢየሱስ ክርስቶስ የምሩን ነው የተናገረው። ጌታ ሆይ ጌታ ሆይ ስለምን ትሉኛላችሁ? ቃሌን እኮ አታደርጉም እና ቃሌን ሰምቶ የሚያደርግ ሰውና የማያደርጉ ሰዎች ምን እንደሚመስሉ ላሳያችሁ ብሎ ሁለቱንም አሳየ። ፈተናው መጥቶ የፈተናውን ውጤት አሳየ እና፣ ምንድን ነው የሚያሳስበን ነገር? በጣም ብዙ የሆኑ ሰዎች በዚህ ዘመን፣ እኔና እናንተ ባለንበት ዘመን፣ ነፍሳቸውን በአሸዋ ላይ ያለ መሰረት እየገነቡ ነው ያሉት። አንዳንዶች በምድራዊ ነገር ብቻ ነው ህይወታቸውን ለመምራት የሚሞክሩት። ይሄ ህይወትን በከንቱ ነገር ላይ መምራትና መመስረት ነው። የማይጠቅም የማያዋጣ፣ የማያዛልቅ ሩጫ ነው። በእውነት ቃል ላይ ያልተመሰረተ መሰረት ሁሉ ክቡር ነፍሳችንን ያዋረዳል ክቡር ነፍሳችን በአስመሳዮችና በአታላዮች እጅ ትወድቃለች እና ስለዚህ ነፍሳችን በከንቱ ሁኔታ ላይ ታርፋለች። እንደዚህ አይነት ሰዎች በየትውልዱ ሞልተዋል። እኛም ባለንበት ትውልድ እጅግ በጣም ብዙ ሰዎች ነፍሳቸው በባዶ ያለ መሰረት የምትንገዋለል ተንገዋ ላይ ሆና ትገኛለች። ጥቂት ሰዎች ግን ነፍሳቸውን በአለት ላይ የሚገነባሉ። በጌታ ቃል ላይ ሰምተው ያደርጉታል። ሰምተው ያደርጉታል። ህይወቱን ይለማመዱታል እና እነሱ ባደረጉት ቁጥር ጌታ በጸጋው በኃይሉ በመንፈስ ቅዱስ እየረዳቸው ልክ እንደ ቃሉ ሲወጡና ሲገቡ የእግዚአብሔር በረከትና የእግዚአብሔር ማዳን በህይወታቸው ሲገለጥ ታያላችሁ። ምናልባት ግልቦቹ ሰዎች እነዚህ ነፍሳቸውን ያለምንም መሰረት የሚያገልቡ ሰዎች ሊተቹ ሊስቁባችሁ ይችሉ ይሆናል። ግን መጨረሻችሁ ያማረ ስለሆነ ነፍሳችሁን እንዴት እንደምትገነቡ ማሰብ አለባችሁ። ጌታ እየጠየቀ ያለው ጥያቄ ነፍሳችንን እንዴት ነው እየገነባት ያለ ነው እየገነባናት ያለ ነው። ነፍሳችን በአሸዋ ላይ ያለ መሰረት እየተገነባች ነው ወይስ በአለቱ በክርስቶስ ላይ በእውነት እየተገነባች ነው? በአለቱ በክርስቶስ ላይ የምትገነባ ነፍስ ምንድ ነው? አንድ መለያ ባህሪዋ ቃሉን ሰምቶ ማድረግ ነው። ቃሉን ሰምቶ በህይወት መተርጎም ነው። እግዚአብሔር የሚለውን ነገር ማንም ምንም ይበል፣ ማንም ይሳቅብን፣ ማንም ይዘባበትብን እንደ ቃሉ መኖር ነው። ይሄ ነው ለመጽሐፍ ቅዱስ ዋና ዋና ሰዎች ከብሉይ ኪዳን ጀምሮ ለእኛ ትምህርት እንዲሆን የተጻፈልንና የተሰጣቸው። ለምሳሌ እያሱን ማንሳት ትችላላችሁ። እያሱን መጽሐፈ እያሱ ከመጀመሩ በፊት ልክ መጽሐፈ ኢያሱ ምዕራፍ አንድ ላይ ስትመጡ ሙሴ ለእያሱ ስልጣኑን ከማስረከቡ በፊት ለእያሱ ምን አለው? የዚህ ሕግ ቃል ከአፍህ አይለይ። ከዚህ ሕግ ቃል ወደ ግራ ወደ ቀኝ አትበል እንዲሳካልህ ትፈልጋለህ አዎ እንዲሳካልህ እና የእግዚአብሔር ስኬት ካንተ ጋር እንዲሆን ይህንን ህዝብ ከነአን ውስጥ ለማግባት እንድችል እግዚአብሔር ካንተ ጋር እንዲሆን በህይወት ዘመን ሁሉ እግዚአብሔር እንዲመራ የዚህ ቃል ህግ ከአፍህ አይለይ ወደ ግራም ወደ ቀኝም አትበል ኑረው ነው ኑረው የእግዚአብሔርን ቃል የኖሩ ሰዎች ነፍሳቸውን በእግዚአብሔር ቃል ላይ የገነቡ ሰዎች ናቸው። ነፍሳቸውም በእግዚአብሔር ቃል ላይ የገነቡ ሰዎች ደግሞ በዘመናትና በአመታት ሁሉ የእግዚአብሔር ክብር፣ የእግዚአብሔር ጥበቃ፣ የእግዚአብሔር ማዳን፣ የእግዚአብሔር ህልውና አብሯቸው እየሆነ ታይቷል እና እኔ አሁን ዛሬ ለመምከርና ለማሳሰብ በሰሞኑን ሳነብ ነው ይህንን ቃል ያስተዋልኩት። ነፍሳችንን እንዴት እየገነባን እንደሆነ መጠየቅ አለብን። እንዴት ነው እየገነባችሁት ያላችሁት? ሲሪየስ ነው የነፍስ ጉዳይ። ዝም ብሎ የጊዜው ጉዳይ አይደለም። በመብላት በመጠጣት በመደሰት የዝም ብለን ችላ የምንለው ጉዳይ አይደለም። ሲሪየስ ሲሪየስሊ አስበን ለነፍሳችን መገንባት መጠንቀቅ አለብን። ምክንያቱም ከነፍሳችን የበለጠ ክቡር ነገር በሰማይም በምድር ምንም የለም። ጌታ ኢየሱስ አንድ ጊዜ አንድ ጥያቄ ጠይቆ ነበረ። ምን አለ? ሰው ዓለሙን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል? ማንም ሰው ማንም ሰው ዓለምን በሙሉ ልስጥህና ነፍስህን ስጠኝ ቢባል ማንም ሰው ህፃናት እንኳን ፈቃደኞች አይሆኑ። ማለት ነፍስ ክቡር ነው ማለት ነው። በደመነፍስ ማንም ሰው ያውቀዋል። ስለዚህ ይህን ክቡር የሆነውን ነፍሳችንን በጌታ ቃል ላይ የምንገነባው ከሆነ በመጨረሻ በጣም በጣም አስደናቂ ክብር ውስጥ እንደምንገባ የታመነና የታወቀ ነው። እግዚአብሔር ስለ ቃሉ የተመሰገነ ይሁን። ቃሉን ሰምተን እንድናደርግ እግዚአብሔር ይርዳን።